በቀጣዩ ዜናም በሌላ በኩል በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሽያ ሀስላክ በአሜሪካ የገንዘብ ድጋፍ የሚከናወኑ አስቸኳይ የሰብአዊ እርዳታ እንቅስቃሴዎችን ለመመልከት ወደ ደቡብ ኢትዮጵያ ተጉዘዋል። በዚህ ዓመት የዓለም አቀፉ ማህበረሰብ አስተዋጽኦ ዝቅ ሲል የሰብአዊ እርዳታ ፍላጎቱ በተቃራኒው ማሻቀቡንም ገልጸዋል። መለስካቸው አምሐ ዘገባ ልኳል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ምሽት በኢንተርኔት ባሰራጨው ጋዜጣዊ መግለጫ አምባሳደር ፓትሪሻ ስላሽ ዛሬና ነገ በደቡብ ኢትዮጵያ በዩናይትድ ስቴትስ የገንዘብ ድጋፍ የሚከናወኑ አስቸኳይ ሰብአዊ እርዳታ ስራዎችን ይቃኛሉ። ዛሬ ባደረጉት ጉብኝት በደቡብ ብሔር ብሔረሰቦችና ህዝቦች ክልል ሁምቦ ወረዳ ሲካሄድ የነበረውን የአስቸኳይ ጊዜ ምግብ እደላ ተመልክተዋል። በዚህ ዓመት ወደ ሁለት ሚሊዮን ለሚጠጉ ኢትዮጵያውያን አስቸኳይ የምግብ እርዳታ ለማቅረብ መርሃ ግብር ተነድፏል። የዚህ መርሃ ግብር አንድ አካል የሆነው ስንዴና የመሳሰሉ የምግብ እርዳታዎችን ካበላ ፋሪጮ ቀበሌ 450 ተጠቃሚዎች በየወሩ እንደሚያገኙ ታውቋል። አምባሳደሯ በተጨማሪም በምዕራብ አባያ ወረዳ ደጋ ብርብር ቀበሌ በተመጣጠነ ምግብ እጥረት ወይምና እጦት በጽኑ የተጎዱ ከአምስት ዓመት በታች ያሉ ሕፃናት የሚታከሙበትን ማዕከልም ጎብኝተዋል። እነዚህ ህጻናት ለሞት አደጋ በእጅጉ የተጋለጡ በመሆናቸው የጤንነታቸው ሁኔታ እስኪሻሻል ድረስ የ24 ሰዓት የማያቋርጥ ክትትል ይሻሉ። የዓለም አቀፉ ማህበረሰብ አስተዋጽኦ በእጅጉ ባሽቆለቆለበት በዚህ ወቅት የሰብአዊ እርዳታ ፍላጎቱ በከፍተኛ መጠን እየጨመረ ነው ያሉት አምባሳደር ሐስላሽ፣ ለጉዳት ተጋላጭ የሆኑትንና በሰብአዊ ቀውስ የተጠቁ ወገኖች ክብር ያለው ሕይወት ይኖሩ ዘንድ የሚያስፈልጋቸውን ሁሉ ለማሟላት በርትተን መስራት አለብን ብለዋል። የኢትዮጵያ መንግስት የደሃ ዜጎቹን የኑሮ ፍላጎት ለማሟላት ቁርጠኛ ነው እና የሀገሪቱን የረዥም ጊዜ የልማት ግቦች ለማሳካትም ሆነ ሰብአዊ እርዳታዎችን በመስጠት ረገድ ዩናይትድ ስቴትስ ድጋፏን ትቀጥላለች ብለዋል። በኢትዮጵያ ዘንድሮ የበልግና የምህር ዝናብ በብዙ ክፍሎች ስላልዘነበ በህዝብ ዘንድም ሆነ በመንግስት ስጋት መፍጠሩን በሰፊው እየተዘገበ ይገኛል። በአንዳንድ አካባቢዎችም እንስሳት እየሞቱ መሆናቸውን ጋዜጦች አሳውቀዋል። ملستیا چوامه د امریکا دمز ریډیو کادیس ابلبا